ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የተጀመረው ለውጥ ደግሞ እንዲደናቀፍ የሚፈልግ እንቅስቃሴ የሚያደርግበት ሁኔታ ነው ያለው። እነዚህ እነማን ናቸው የሚለውን ደግሞ ወደፊት የምናየው ነገር ሆኖ፣ ግን ከነዚህ ግጭቶች ጀርባ ግን በጣም የተደራጀ ኃይል እና ጉልበት እንዳለ ማረጋገጥ ይቻላል። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽንስ ዲሬክተር አቶ ዝናቡ ተኑ ናቸው። በእለቱ አብይ ርስ ዝርዝሩ ይቀርባል ይሆናሉ ብለን ያላሰብናቸው የዛሬ አመት ተከናውነዋል። ባለፉት ጊዜያትና ይሄ ለውጥ በጣም ምርታዊ ነው። ህዝቡን ያስደሰተ ለውጥ ነው። ግን ከዳር መድረስ አለበት። ወደፊት መራመድ አለበት። ለውጡ ወደኋላ ኋላ መመለስ የለበትም። አሁንም ቡለኑን እያጠበቅን ጎማ ወደፊት እንዲሽከረከር ማድረግ አለበት። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች አዲሱ ተሿሚ አቶ አሰምሃኝ አስረሳይ ናቸው። በወቅታዊ ጉዳዮች ዙሪያ ዛሬ ማምሻ ላይ የሰጡትን መግለጫ ተከታትለናል። የዚህንም ዝርዝር በዜና መጽሄት ክፍለ ጊዜ እንመለከታለን። ለኦሮሚያና ለቤንሻንጉል የህዝብ ግጭት የተደራጀ ኃይል መኖሩ ተገለጠ። ቀደም ሲል እንዳደመጣችሁ ወለጋ ውስጥ ቄለምና ጊዳሚ ተቃውሞ ስርፍ ተካሂዶ ሰዎች ላይት ጉዳት ደረሰ። ከየመን ስደት ወደ ኢትዮጵያ እንመለስ ያሉ ኢትዮጵያውያን ከዩኤንኤችሲአር ፍቃድ ተከለከሉ። የተባበሩት መንግስታት ድርጅት ለ94 ሚሊዮን ተጎጂዎች የ21.9 ሚሊዮን እርዳታ ጠየቀ የሚሉ ዋና ዋናዎቹ ናቸው። ሳምንታዊ ቅንብሮች፣ ሐኪሙን ይጠይቁና ሌሎች በልዩ ልዩ ርዕስ ጉዳዮች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ይቀርባሉ። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ህዳር 25 2011 ዓ ም ስርጭታችን ጋር አስተናጋጆች አሉ ከበደና አዲሱ አበበነን። ቫስኮ ቫለሪ ኦድሬስ ርገስ ነው አቀናባሪያችን። አሁን ሀይሉ ፕሮግራሙን ትመራለች። አሁን የሰዓቱን ያለም ዜና ቀደም ሲል እንዳሰማነው በኦሮሚያና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የተፈጠረው የጸጥታ ችግር መንስኤም እየተጠና ነው ብሏል። የፌዴራል ጠቅላይ አቃቤ ሕግ ያወጣውን መግለጫ መነሻ በማድረግ የህዝብ ግንኙነትና ኮሚኒኬሽንስ ዲሬክተር አቶ ዝናቡ ተኖ ለቪኦኤ የሰጡት ማብራሪያ ቀደም ሲል እንዳልነው በአብይ ርዕስ ይዘገብበታል። በቄለም ወለጋ ምዕራብና ምስራቅ ወለጋ ዛሬ ሰላማዊ ሰልፍ መካሄዱን ተማሪዎችና የአካባቢው ባለስልጣናት ተናገሩ። የሰልፉ ዓላማም በቤንሻንጉል ጎሙዝና በኦሮሚያ ድንበር አካባቢ በተነሳው ግጭት የሞቱትን ለማስታወስ የሻማ ማብራት ስነ ሥርዓት ለማካሄድ እንዲሁም ለህዝቡ ጥበቃ ለማድረግ በተሰማሩ የኦሮሚያ ጸጥታ ኃይሎች ላይ የተፈጸመውን ግድያ ለመቃወም መሆኑን ነዋሪዎች ተናግረዋል። በነቀምቴ ከተማ ሊካሄድ የነበረው ሰላማዊ ሰልፍ ግን በሀገር መከላከያ ሰራዊት መበተኑንና ሰልፉ ላይ ለመሳተፍ በወጡት የወለጋ ዩኒቨርሲቲ ተማሪዎች ላይ ጉዳት መድረሱን ተማሪዎች ገልጠዋል። ሁለት ተማሪዎች በተተኮሰ ጥይት ከፍተኛ ጉዳት ደርሶባቸው በአሁኑ ሰዓት ነቀምቴ ሪፈራል ሆስፒታል ውስጥ በመታከም ላይ መሆናቸው ተገልጧል። በጊምቢና ቄለም ወለጋ ዞን ገዳሚ ከተማ ሰልፎች መካሄዳቸውን የየከተማው ከንቲባዎች ለቪኦኤ ገልጠዋል። በጦርነት በተበታተከችው የመን እጅግ የከፋ ባሉት ሁኔታ ውስጥ የሚገኙ መሆናቸውን ያመለከቱ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፍቃድ ያለማግኘታቸውን በማማረር ገለጡ። በድርጅቱ የሰና ቅርንጫፍ ጽህፈት ቤት የውጭ ግንኙነቶችና የመረጃ መኮንን ሆንና ቻ ለአሜሪካ ድምጽ በሰጡ ቃል ለስደተኞቹ ጥያቄ መልስ ፍለጋ በመስራት ላይ መሆናቸውን ጠቁመው የመን ውስጥ ያለው ቀውስ የፈጠረውን የተወሳሰበ ችግር ጫና ማሳደሩንም አመልክተዋል። ዓለም አቀፉ የፍልሰት ድርጅት አዮም በበኩሉ በፈቃዳቸው ወደ ሀገራቸው ለመመለስ የጠየቁና ፍቃድ ያገኙ ከእስር የተለቀቁት ብቻ መሆናቸውን በማጓጓዝ ላይ መሆኑን ገልጦ ግዙፉ ግን ችግሩ ግን ግዙፍ ነው ብለዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናዥ ዛሬ ህዳር 25 2011 በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተወያዩ። ሁለቱ መሪዎች በአገሮቻቸው የጋራና የአፍሪካ ቀንድ ጉዳዮች ዙሪያ መምከራቸውን ጠቅሶ ዘጋቢያችን ብርሃነ በረኸ ዜናውን አድርሶናል። ዛሬ ረፋት በደንደን የእንግዳ መቀበያ አዳራሽ ፕሬዚዳንት ኢሳያስ አፈወርቂ ና ሚስተር ቲቦር ናዢ ባደረጉት ውይይት ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከዩናይትድ ስቴትስ ጋር በተለያዩ ጉዳዮች ላይ ግንኙነታቸውን ለማጠናከርና ለማሻሻል ፍላጎት እንዳላቸውና ዝግጁም እንደሆኑ አረጋግጠዋል። ሚስተር ቲቦር ናዥ በበኩላቸው አገራቸው ከኤርትራ ጋር ያላትን ግንኙነት ለማሻሻልና ለማጠናከር ዝግጁ እንደሆነች አረጋግጠዋል። ሚስተር ቲቦር ናዥ እና ና ፕሬዚደንት ኢሳያስ አፈወርቂ በተጨማሪ የኢትዮጵያና የኤርትራን የሰላም ስምምነት በይበልጥ ለማጠናከር በጋራ ለመስራትም ተስማምተዋል። ሚስተር ቲቦር ናጂ በተጨማሪ ከኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህ ጋር በተመሳሳይ ጉዳይ ላይ ተነጋግረዋል። ሚስተር ቲቦር ናጂ ከህዝባው ግንባር ዲሞክራሲን፣ ፍትህን የኢኮኖሚ ጉዳይ ኃላፊ አቶ ሀጎስ ገብረ ሕይወት ከኤርትራ የዜና ሚኒስትር አቶ የማነ ገብረአብና የኤርትራ የከፍተኛ ትምህርት ተቋማት ኃላፊ ዶክተር ኃይለ ምህጹን ጋር ተገናኝተው ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስተር ሚስተር ቲቦር ናዢ በኢትዮጵያ ያደረጉትን ይፋዊ ጉብኝት ጨርሰው ተመሳሳይ ጉብኝት ለማድረግ ትላንት ህዳር 24 ነው አስመራ የገቡት። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃን፣ እናመሰግናለን። ይህ በእንዲህ እንዳለ ረዳት ውጭ ጉዳይ ሚኒስትር ቲቦር ናሽ በኤርትራ ጉብኝታቸው በዚያች ሀገር የጅምላ እስራት የተፈጸመባቸው ሁሉ እንዲፈቱ መጠየቅ ይኖርባቸዋል ሲል አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብዓዊ መብት ተከራካሪ ድርጅት አምነስቲ በዚሁ ማሳሰቢያው የዩናይትድ ስቴትስ ዜግነት ያላት ሲሃም አሊን ጨምሮ ወህኒ የወረዱ ታሳሪዎች እንደ ጥፋት የተቆጠረባቸው የመናገርና የማምለክ ነጻነታቸውን በመጠቀማቸው ብቻ እንደሆነም አመልክቷል። የአምነስቲ ምስራቅ አፍሪካ ጉዳዮች ዲሬክተር ዮዋን ኒያኒውኪ በበኩላቸው አሳሳቢ ስለሆነው ስለ ኤርትራ የሰብአዊ መብት ይዞታ ያነሱት ረዳት ውጭ ጉዳይ ሚኒስትር ናዥ ይህን ለማስተካከል ደግሞ ከአሁኑ ጊዜ የተሻለ እድል አይኖራቸውም ብለዋል። ደቡብ ሱዳን ውስጥ ከቅርብ ቀናት ወዲህ ከአንድ መቶ ሃምሳ በላይ ሴቶች ወሲብ ጥቃት ተፈጽሞባቸዋል ወይም ሌላ ከወሲብ ጋር የተያያዘ ብድል ደርሶባቸዋል ይላል የተባበሩት መንግስታት ድርጅት የመንግስታቱ ድርጅት የህጻናት መርጃ ዩኒሴፍ ኃላፊ ሄርኒታ ፎርስ፣ የድርጅቱ ሰብአዊ ጉዳዮች ኃላፊ ማርክ ሎክዊክ እንዲሁም የድርጅቱ የህዝባዊ ፈንድ ስራ አስኪያጅ ናታሊያ ካኔም ባወጡት የጋራ መግለጫ መሰረት የወሲብ ጥቃቱን የፈጸሙት ብዙዎቹ መለዮ የለበሱ ታጣቂዎች ናቸው ብለዋል። ሶስቱም ኃላፊዎች በጋራ በወሰዱት አቋም ጉዳዩን ከሚመለከታቸው ባለስልጣናት ሁሉ ድርጊቱን እንዲያወግሱና በአጥሾቹ ላይም ተገቢውን እርምጃ እንዲወስዱ አሳስበዋል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የተባበሩት መንግስታት ድርጅት በአርባ ሁለት ሀገሮች ውስጥ ሰው ሰራሽና የተፈጥሮ አደጋ የደረሰባቸውን ዘጠና አራት ሚሊዮን ህዝቦች ለመርዳት ይችል ዘንድ ለመጪው የአውሮፓውያኑ ሁለት ሺ አስራ ዘጠኝ ዓመተ ምህረት የሀያ አንድ ነጥብ ዘጠኝ ሚሊዮን ዶላር የሰብአዊ እርዳታ እየተማጸነ ነው። የእርስ በርስ ግጭት፣ ረሃብ፣ ቤት አልባነት እንዲሁም የአየር ንብረት ለውጥ ህዝብን ለአደጋ ያጋለጡ መሆናቸውን ጠቅሳ ዘገባ ይኖረናል። በሚቀርብበት ወይም በሌላ ጊዜ እናቀርባለን ዘገባውን። በቀጣዩ የአውሮፓውያን 2019 ዓመተ ምህረት መጀመሪያ ላይ ከሰሜን ኮሪያው መሪ ኪም ዦንግ ኡን ጋር መገናኘት ብቻ ሳይሆን ራሳቸው ኪም ዦንግ ኡንም ከዚህ ዓመት ማብቂያ በፊት ከደቡብ መሪ ሙን ጄንኢን ጋር እንዲገናኙ እፈልጋለሁ ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ትራምፕ ይህን የተናገሩት ባለፈው ሳምንት አርጀንቲና ውስጥ የተጠናቀቀውን የጂ ሃያ ጉባኤ ተከትሎ መሆኑም ታውቀዋል። የሰሜን ኮሪያው ፕሬዚዳንታዊ ሕዝብ ጉዳዮች ሚኒስትር ዩን ዮንግ ቻን በተናገሩት ቃል መሰረት የኪም ጆንግ ኡን የሶል ጉብኝት ለኮሪያው ባህረ ገብ መሬት ሰላም ምስረታ ተጨማሪ ጉልበት እንደሚሰጥ ሁለቱ መሪዎች ይስማሙበታል ተብሏል። ሩሲያ አንዳንድ መርከቦችን በአዞን ባህር በኩል ወደ ዩክሬን ወደብ እንዲገቡ እየፈቀደች መሆኗን ያስታወቀችው ዩክሬን፣ ይህም በባህሩ ያለውን ውጥረት ለማርገብ የታቀደ እንደሚመስል ጭምራ ተናግራለች። የዩክሬንን መሠረተ ልማት ሚኒስትር ቮሎዲያሚር ኦሚሊያንን ጠቅሶ ዛሬ ይፋ በሆነ አንድ መግለጫ እንደተረጋገጠው ሁለት የዩክሬን መደቦች ወደቦች ክፍት ሆነው መርከቦች እየገቡ ናቸው። እነዚህ ወደቦች ለቀጣዮቹ ቀናትም ክፍት ሆነው እንደሚዘልቁ ሚኒስትሩ ተስፋቸውን ገልጠዋል። ሩሲያ በአዞን ባህርና በጥቁር ባህር መካከል ያለውን መተላለፊያ ዘግታ የመርከቦቹን እንቅስቃሴ በመገደቧ ዩክሬን መውቀሷ ይታወቃል። ሩሲያ ደግሞ መተላለፊያውን የዘጋችው የክሬሚያን ባህረ ገብ መሬት ከዩክሬን ወደ ራሷ ከቀላቀለችና የኔ ግዛት ነው ካለች ወዲህ መሆኑ ይታወቃል። በኪየቭና በሞስኮ መካከል ውጥረት የተባባሰው ባለፈው ሳምንት የሩሲያ ድንበር ጠባቂ ወታደሮች በሶስት የዩክሬን የባህር ኃይል መርከቦች ላይ ከተኮሱና ሰራተኞቹንም ካገቱ ወዲህ ነው። አድማጮች ለሰዓቱ ያለን ዜና በዚያ በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። በአለም ዜና የጀመረው መደበኛ ፕሮግራም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቅዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን። እንደምታውቀው ከ85 ፐርሰንት በላይ እንቦጭ ውሃ ይንሳፈፋል። ሲያመቸው ሲር ሰዶ መሬት ይቆነጥጣል፣ በነፋስ ደግሞ ይዘዋወራል እና አራበቦ በጣም ፈጣን ነው እና ስራችን ከእንቦጭ መስፋፋት ፍጥነት በሶስት በአራት እጥፍ መሆን አለበት። ፕሮፌሰር ዘሪሁን ወልዱ በአዲስ አበባ ዩኒቨርሲቲ የምርምርና የቴክኖሎጂ ሽግግር ማህበረሰብ አገልግሎት ተወካይ ምክትል ፕሬዚዳንት ናቸው። በሁለተኛው አጋማሽ ሰፊ ዝርዝር ይዘናል። የእንቅልፍ ሕክምና የሚመለከት ከእንቅልፍ እጦት እና ጣጣው ጋር የተያያዙ ጉዳዮችን የሚመለከተው ሐኪሙን ይጠይቁም በሁለተኛው አጋማሽ ይጠብቋቸዋል። አሁን በቀጥታ ወደ ዕለቱ አቢይ ርዕስ በኦሮሚያና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የተፈጠረውን የጸጥታ ችግር መንስኤም እየተጠና መሆኑንም አመልክቷል። የፌዴራል ጠቅላይ አቃቤ ሕግ ያወጣውን መግለጫ መነሻ በማድረግ የህዝብ ግንኙነትና ኮሚኒኬሽን ዲሬክተሩ ከዘጋቢያችን እስክንድር ፍሬው ጋር ተወያይተዋል። የፌዴራል ጠቅላይ አቃቤ ህግ ዛሬ ያወጣው መግለጫ በአገሪቱ የተለያዩ አካባቢዎች የተከሰቱ ግጭቶች ድንገተኛ ለመሆናቸውን የሚጠቁም ነው። ግጭቶቹ ታስቦባቸው የተቀሰቀሱ ታቅደው የተመሩ መሆናቸውን ነው መግለጫው ያመለከተው። ይህንን ይበልጥ ለማረጋገጥና ከግጭቶቹ ጀርባ ያሉ አካላትን ተጠያቂ ለማድረግ እንቅስቃሴ መጀመሩንም አስታውቋል። ግጭት ወዳለባቸው አካባቢዎች ግብረ ኃይል በመላክ ምርመራ እየተካሄደ መሆኑን ነው ያስረዳው። ከግጭቶቹ ጀርባ የተደራጀ ኃይል መኖሩን የገለጹት የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡቱኑ ይህንኑ ነው የሚያብራሩት። በሻንጉል አካባቢና በኦሮሚያ ድንበር አካባቢ ያለውን ችግር ለመቅረፍ እንደዛው ይሄኛው ኃይል እንቅስቃሴ ውስጥ የገባበት ሁኔታ ነው ያለው። ና መቼ ነው የተላከው ይሄኛው ኃይል? ይሄኛው ኃይል ችግሩ ከተፈጠረበት ጊዜ ጀምሮ ነው እየሰራ ነው ያለው እየሰራ ነው ያለው። ሁኔታውን ሲያጠናቅቅ ለግ ተጠያቂ የሆኑ አካላትን ባለፈው ከዚህ በፊት በሌሎች ክልሎችም እንዳደረግ እንዳደረግነው ሁሉ ለግ ተጠያቂ የሆኑ አካላትን እየለየን ለህዝብም ለማንኛውም ሰው ግልጽ የምናደርግበት ሁኔታ ነው ምኖረ አቶ ዘናቡ ምንጩን ማድረቅ የሚል አገላለጽ ተጠቅመዋል። በዛ ላይ ደግሞ ተረድቸውት ከሆነ ከዚህ ግጭት ጀርባ እነማን ናቸው ያሉት የሚለውንም ጭምር እናጠናለን ብለዋል። ግጭቱ ላይ ሲታኮስ ከነበረው ሰው በስተጀርባ ያሉ ሰዎች ፊት ለፊት ከሚታየው የወንጀሉ ፈጻሚ በስተጀርባ ያሉትን ማለት ነው ይመስለኛል። ከዚህ አንጻር የደረሳችሁበት ድምዳሜ ያለ እስካሁን የሚታወቅ ነገር አለ? አሁን ምስተር ኤክስ ዋይ እዚህኛው ጀርባ አለ ብለን የምንገልጸው ነገር የለም። የወንጀል ድርጊቶች ውስጥ መሆናቸው ስረጋገጥ እንደዚሁ ይፋ የምናደርገው ነገር እንደተጠበቀው ነው። ነገር ግን እነዚህ ችግሮች ሲፈጠሩ እዚህ አካባቢ ለዘመናት አብረው የኖሩ የተለያየ ባህል ሴት ያላቸው ማህበረሰብ እነሱ የፈጠሩት ጉዳይ ብቻ መነሻ አይሆንም። ፍላጎት ያላቸው በተለይም በተለያዩ ጉዳዮች ውስጥ ራሳቸውን ለመደበቅ የሚፈልጉ በሙስናም፣ በሌብነትም በተለያዩ ጉዳዮች ውስጥ የሚጨማለቅ አይል ይኖራል ተብሎ ታሰብ። ይሄ አይል ደግሞ በርካታዎችን በዙሪያ አሰልፎ ባለው አቅም በሙሉ ሀገሪቷ ሰላም እንዳትሆን አሁን የተጀመረው ለውጥ ደግሞ እንዲደናቀፍ የሚፈልግ እንቅስቃሴ የሚያደርግበት እውነታ ነው ያለው። እነዚህ እነማን ናቸው የምለውን ደግሞ ወደፊት የምናየው ነገር ሆኖ፣ ግን ከነዚህ ግጭቶች ጀርባ ግን በጣም የተደራጀ ሀይል ና ጉልበት እንዳለ ማረጋገጥ ይቻላል። ሰሞኑን የጸጥታ ምክር ቤት ያወጣው የኢትዮጵያ ብሔራዊ ጸጥታ ምክር ቤት ያወጣው መግለጫ ነበር እና እሱን ነው የደገሙልኛ ዶት ይመስለኛል። ወይ ደግሞ ለውጡን ለማደናቀፍ የሚሰሩ በለውጡ ምክንያት ጥቅማቸው የተነካ ሀይሎች ናቸው ከዚህ ጀርባ ያሉት የሚል እንድምታ ያለው መግለጫ ነበር ያወጣው። ያ ነው የእናንተም የመጀመሪያ ግምገማ? የእኛ መግለጫም በነገራችን ላይ ብሔራዊ ሰተ ምክር ቤቱ ያወጣውን መግለጫ ብቻ ምሳና አቋሚም ጭምር የሚያረጋግጥ ነው የሚያረጋግጥ ነው። እኛ መግለጫ ማይተ እንደሆነ እሱን ለግብ እናደርሳለን ነው። ምክንያቱም ይሄኛው ምክር ቤት የሚሰራቸው ስራዎች በርካታ ነገሮች አሉ። ከሱ ጎን ለጎን ደግሞ ተጠያቂ ሊሆኑ የሚችሉትን አካላቶችን ደግሞ እየለዩ ለህግ ማቅረብ ጉዳይ የእኛ ተቋም ኃላፊነትም ዋነኛ ተልዕኮውም ስለሆነ እሱኑ የሚያረጋግጥ የሚያጠናክር መግለጫ ነው ያጠ ነው ስለዚህ የመጨረሻ ጥያቄ ላድርገው። አቶ ዝናቡ፣ ፊት ለፊት ከሚታዩት የግጭቱ ተሳታፊ አካላት በተጨማሪ ከጀርባ እነማን ናቸው የሚለውን ጭምር የያዘ የምርመራ ውጤት በቅርቡ ለህዝብ ይፋ ታደርጋላችሁ? በመግለጫችንም እንደገለጽ ነው በቅርቡ ማን ነው ተሳታፊ የሚለውን በዝርዝር የምንገልጸው ነው የሚሆነው ጊዜው ሲደርስ የምናሳውቅ ይሆናል። የፌዴራል ጠቅላይ አቃቤ ህግ ዛሬ ባወጣው መግለጫ በሌሎች የተለያዩ ወንጀሎች የተጠረጠሩ አካላትን ተጠያቂ የማድረጉ ስራ እስካሁን በተሰራው እንደማያበቃም አስታውቋል። በተደራጀ የኢኮኖሚ አሻጥር፣ በሙስናና በሌብነት፣ በሰብዓዊ መብት ጥሰትና በመሳሰሉት የተሳተፉ ሕገወጦችን ተጠያቂ የማድረጉ ስራ ተጠናክሮ ይቀጥላል ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ የመጽሔት ርዕስ እንሻገራለን። ሕዝቡ ራሱ ታግሎ ያመጣውን ሰላምና ነጻነት ወደ ኋላ እንዳይቀለበስ ከመንግሥት ጎን ሊቆም ይገባል ሲል የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጠ። የጽህፈት ቤቱ አዲሱ ተሿሚ አቶ አሰማሃኝ አስረስ በወቅታዊ ጉዳዮች ዙሪያ አመሻሹን መግለጫ ሰጥተዋል። መግለጫዎቹ ካተከሩባቸው ነጥቦች ውስጥ ሰላምና ጸጥታ ላይ እንዲሁም በተለይ በትላንትናው ዕለት በማዕከላዊ ጎንደር ዞን ጭልጋ አካባቢ በተከሰተው የግጭት ግጭት የሰው ሕይወት መጥፋቱን በርካታ ንብረትም መወሩ ደግሞ ተመልክቷል። እውቀቱም ፈጥረዋል የተባሉ ግለሰቦችን በቁጥጥር ስር የማዋሉ ስራ የተጀመረ ሲሆን የጸጥታ ኃይሎችም የአካባቢውን የማረጋጋት ስራ እየሰሩ መሆኑን ኃላፊው በመግለጫቸው አትተዋል። እናው ዝርዝሩ ነው። የጽህፈት ቤቱ ኃላፊ አዲሱ ተሿሚ አቶ አሰማህኝ አስረስ አመሻሹን ለመጀመሪያ ጊዜ የሰጡት ጋዜጣዊ መግለጫ በክልሉ ስለሚታዩ የሰላም መደፍረስ እና የጸጥታ ችግሮች ላይ ያተኮረ ነበር። አቶ አሰማህኝ እንዳሉት ይህንን ለውጥ ህዝቡ ራሱ ታግሎ ያመጣው ነው። በራሱ ነጻነትና ተስፋን የተቀናጀው ህዝቡ ለውጡን ወደኋላ እንዳይቀለበስ ዳር የማድረስ ኃላፊነት የራሱ የህዝቡ ነው ብለዋል። ይሆናሉ ብለን ያላሰብ ናቸው። የዛሬ ዓመት ተከናውነዋል። ባለፉት ጊዜያት እና ይሄ ለውጥ በጣም ምርታዊ ነው። ህዝቡን ያስደሰተ ለውጥ ነው። ግን ከዳር መድረስ አለበት፣ ወደፊት መራመድ አለበት። ለውጡ ወደኋላ መመለስ የለበትም። አሁንም ቡለኑን እያጠበቅን ጎማ ወደፊት እንዲሽከረከር ማድረግ አለብን። ሰላም ደግሞ ባንድ የጸጥታ ቢሮ ወይም ባንድ አደረጃጀት የሚፈታ አይደለም። ሰላም የሁሉም ዜጎች ተሳትፎ የሚያስፈልገው ጉዳይ ነው። መንግስት መንግስትና መሪው ፓርቲ ስራውን ወደፊት እንዲመራው ይሄንን የህዝቡን ተስፋ፣ የህዝቡን ፍላጎት፣ የህዝቡን ጥያቄ ወደፊት እንዲያራምድ እፎይታ ጊዜና መንግስት ሊሰራ የሚችለውን ስራ በአግባቡ እንዲሰራ መመቻቸትና ህዝቡ ማገዝ አለበት። በተለይ በትላንትና ዕለት በማዕከላዊ ጎንደር ዞን ጭልጋ አካባቢ የተከሰተውን ሁከት ተከትሎ የአንድ ሰው ህይወት ጠፍቷል። ስምንት ሰዎች ቆስለዋል። ሰላሳ ዘጠኝ ቤቶችና ዘጠኝ ወፍጮዎች ተቃጥለዋል። ሀምሳ ቤቶች ተዘርፈዋል። ከጥቃቱ ጋር በተያያዘ ተጠርጣሪዎችን በቁጥጥር ስር የመዋሉ ስራ እየተሰራ ሲሆን፣ የጸጥታ ኃይሉም በአካባቢው በመግባት የማረጋጋት ስራ እየሰራ ነው ብለዋል። አሁን እየተደረገ ያለው ምንድን ነው? እሳት በማጥፋት በየዞኑ በየወረዳው ተጠምደን ለውጡን ሳንመራው እንድንቀርና ፌል አድርገን ወደ ኋላ እንድንመለስ ነው እየተደረገ ያለው። ይሄ ደግሞ ከዚህ ቀደምም የነበሩ ህዝብ የበደሉ ገንዘብ የዘረፉ የሰረቁ ሌቦች መጠቀም ሲጀምሩ ለውጡ ተጠናክሮ ተጠያቂ እንዳያደርጋቸው በተለያየ መንገድ ግጭቶችን ሰላም እንዲደፈርስ ስፖንሰር እያደረጉ እየሰሩ ነው። ስለዚህ ህዝባችንን እኛ የምንጠይቀው የምንለምነው ይሄንን አሁን እየተደረገ ያለው ጉዳይ ሰላማዊ የሆነው ስርዓት ወደፊት ቀጥሎ ጸጥታው ተረጋግጦ የህዝባችንን ዋነኛ ችግሮች እንድንቀርፍ ጊዜ ኖሮን እንድንሰራ ሰላሙን በየቦታው ማረጋገጥ አለበት። እነዚህን አካላት አይደንቲፋይ አድርጎ ለይቶ ለጸጥታ አካላት ማስረከብ እንጂ በእነሱ ስፖንሰር በሚደረግ መረብ ውስጥ በመግባት ጸጥታን ማደፍረስ እየታዩ ነው። ይሄ በጣም ለለውጣችንም በጣም አደገኛ ነው። አገራዊ ከሆነ ሁኔታም ስንነሳ በጣም አደገኛ ነው ብለን እናምናለን። ጭልጋ ላይ ያለው ሁኔታ ትናንትና ተከስቶ ዛሬ ተረጋግቷል። የጸጥታ አካሉም ወደዛ እየተንቀሳቀሰ የማረጋጋት ስራዎች ተከናውነዋል። በዚህ ላይ ዘርዘር ያለ መረጃ ሲኖረን በሚቀጥሉት ጥቂት ቀናት ለእናንተ የምናሳውቅ ይሆናል። አቶ አሰማኝ አያይዘውም በክልሉ በአንዳንድ ወረዳዎችና ዞኖች የሚታየው ችግር ነባሩን አመራር ጠራርጎ የማስወጣት ፍላጎት ነው። ይህ ደግሞ አሁን ከለውጡ ጋር በተያያዘ አደጋው የከፋ ስለሚሆን ሕዝቡ ሊታገሰን ይገባል ነው ያሉት። በየወረዳው በየዞኑ አንዳንድ ወረዳዎችና ዞኖች ላይ አጠቃላይ አመራሩን ጠራርጎ ለማውረድ የመንቀሳቀስ እንደዚ አይነት ፍላጎት የማሳየት ከዚህ ቀደምም አንዳንድ ዞኖች ላይ አመራሩን ጠራርጎ አስወርዶ ከዛ በኋላ የሚመራ ጠፍቶ ሕዝቡ እንደገና ወደ ችግር ነው የገባው። ይሄ የሚጠቅም አይደለም። አመራር ችግር ያለበት አመራር ካለ መንግስታችን ስርዓት አለው። ፓርቲያችን ስርዓት አለው። የግምገማ ስርዓት አለው። ያ የግምገማ ስርዓት ተካሂዶ ህዝቡ ተሳትፎበት ያጠፋ አመራር እንዲወርድ ይደረጋል። እንዲቀየር ይደረጋል። ህዝቡም ይፈልገው አመራር ይመራል። ነገር ግን ተጠራርጎ ይውረድልን የሚል የሞብ አይነት ከፍተኛ የሆነ የግርግር የመፍጠርና በውዥንብር የመነዳት አንዳንድ ቴንደንሲዎች ስላሉ ይሄ ደግሞ ህዝባችንን በከፍተኛ ደረጃ ስለሚጎዳ ይህንን አበክረን ህዝባችን እንዲረዳን ከጎናችን እንዲቆም ለማሳሰብ ነው። ይህ በእንዲህ እንዳለ የዘንድሮ የብሔር ብሔረሰቦችን በዓል በብዛህነት የደመቀ ኢትዮጵያዊነት በሚል መሪ ቃል አዲስ አበባ ላይ በደመቀ ስነ ስርዓት የሚከበር ሲሆን በክልል ደረጃ ደግሞ ነገ በባህር ዳር ከተማ ይከበራል ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን እናመሰግናለን ለዘገባዋ። ቀደም ሲል በዜናችንም ጠቅሰነዋል በየመን ችግር ውስጥ ስለሚገኙ ኢትዮጵያውያን ፍልሰተኞች የሚመለከት ነው ቀጣዩ ዘገባ። ጦርነት ውስጥ እየታመሰች ባለችው የመን እጅግ በከፋ ችግር ላይ እንደሚገኙ የገለጡ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ፈቃድ ማግኘት አለመቻላቸውን በማማረር ተናግረዋል። የድርጅቱ የሰና የውጭ ግንኙነትና የመረጃ መኮንን ወውና ቻ ለቪኦኤ በሰጡት ቃል የመመለስ ጥያቄ ባላቸው ኢትዮጵያውያን ጉዳይ ላይ እየሰሩ መሆናቸውንም ጠቁመው የመን ውስጥ ያለው ቀውስ የፈጠረው የተወሳሰበ ችግር ጫና ማሳደሩንም አልሸሸጉም። የዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ ደግሞ በራሳቸው ፍላጎት ወደ አገራቸው ለመመለስ ፈቃድ ጠይቀው የተሰጣቸውና ከእስር የተለቀቁትን ብቻ በማጓጓዝ ላይ መሆኑን ገልጦ ችግሩ ግዙፍ ነው ይላል። ጽዮን ግርማ ዘግባለች። ቅሬታቸውን ለአሜሪካ ድምፅ የገለጹ ስደተኞችና ፍልሰተኞች እንደሚናገሩት የጦርነት ቀጠና በሆነችው የመን ውስጥ በሰነአ በአደን በሁዴዳ እና ረዳ በተባሉ ከተሞች እንዲሁም በተለያዩ የገጠር አካባቢዎች የሚኖሩት እንደ ደህንነታቸውና እንደ ፍልሰት አመዘጋገባቸው ሁኔታ ነው አንዳንዶቹ ጥገኝነት ጠይቀው ሂደቱን በመጠባበቅ ላይ ናቸው ሌሎቹ ደግሞ ተመዝግበው የስደተኝነት የምዝገባ ወረቀት አግኝተው የሚኖሩ አሉ አንዳንዶቹ ደግሞ ምንም አይነት ወረቀት ሳይኖራቸው በየቦታው እየተሽለኮለኩ የሚኖሩ ናቸው። በእስር ላይ የሚገኙና ከእስር ወጥተው ወደ አገራቸው ለመመለስ የሚጠባበቁም አሉ። ከ16 ዓመት በላይ የመን ሰንዓ ውስጥ መኖሩን የሚናገረው ጀማል ጄይለን ከነዚህ ውስጥ አንዱ ነው። ባለም አቀፍ የስደተኞች ጉዳይ ኮሚሽን ተመዝግቦ ይኖራል። በአሁኑ ሰዓት የመን ያለው ሁኔታ እጅግ እየከፋ በመሆኑ ወደ ኢትዮጵያ መመለስ የሚፈልጉ ኢትዮጵያውያን በሺዎች የሚቆጠሩ ናቸው ይላል። አየሽ ፍቃደኛውንም ደሞ ውጭ ደግሞ የነበሩት ፖለቲከኞችም ጦር መሳሪያ ዝም ደሞ ወደ ሀገራቸው ገቡ የሚያደስዙን ደሞ እኛ አሁን ወደ ሀገራችን እንገባለን ብለን ስንጠቀቃቸው ዩናይትድ ኔሽን በሩ አከፍተልኛ ሀገራችን መልሱ ብለን ጠየቅነው። እነሱ ደግሞ ግንቦታ ምገርሚሽ መለሱልኝ። ጥያቄ አንድ ጊዜ ስብሰባ ላይ እናንተ ስትመጡ በአንዳንድ ነው መጣችሁ፣ ሁሉም ችግሩን ለብቻችሁ የተናገራችሁ። አሁን ደግሞ በማህበራዊ ደግሞ በአንድነት እኛን የምጠይቁበት ምክንያት የለን አሉ። እኛ ደግሞ ኮያኔ የኢትዮጵያ መንግስት ችግር ነበረበት። አሁን ደግሞ ኢትዮጵያ መንግስት ችግር የለበት። እንኳ መሳሪያ ይዞ ከሱ ጋር የሚጣላውን ወንበር ላይ ሆኖ የተወያዩ ነው። ስለዚህ እኛ አሁን የምንፈራው ነገር ወይ ደግሞ ከመንግስት ነገር ምንም የለም። ስለዚህ እኛ አሁን ገደራዊትን ደግሞ እኛ ወደ አገራችን ማግባት ነው። ምንም መሳሰጡ ነው። ችግሩን ሲያስረዳም አካላቸው ተጎድቶ በህመም ላይ የሚገኙ ነገር ግን አሁን ካለው የከፋ ሁኔታ አንጻር ሕክምና በሚገባ ማግኘት እንዳልቻሉ የአገር ውስጥ ተፈናቃዮች ቁጥር እጅግ ከፍተኛ በመሆኑ ደግሞ የምግብ ችግር እንዳለ፣ ልጆቻቸው የተረጋጋ ትምህርት ማግኘት እንዳልቻሉ ገልጾ ወደ ኢትዮጵያ ለመመለስ ደግሞ የስደተኞች ኮሚሽኑ ትብብር እንደሚያስፈልጋቸው ይናገራል። ኢትዮጵያዊ የሆነ ቡና ላይ ተመዝገቡ ነው የሚለው እኛ ደግሞ የያዝነው መታወቂያችን የዩናይት ኔሽን የስደተኛ ወረቀት ነው። ይህን ወረቀት ደግሞ ይዘን እዛ አይኦኤም ደግሞ ደግሞ አይቀበልም እኛን። የእናንተ ጉዳይ እኛ አይመለከትም። የእናንተ ጉዳይ የመለከተው አካል ዩናይት ኔሽን ነው፣ አይኦኤም ማለት ነው። ኢትዮጵያ መንግስት ደግሞ እዛ ተመዝገቡ ነው አይ ደግሞ ማለት አይፈልጋል ወይዘሮ ሶፊያ አህመድ የተባሉ ሌላዋ በሰንአ የሚገኙ ስደተኛ ፍላጎታቸው ወደ አገራቸው መመለስ እንደሆኑ ይገልጻሉ። የመን የተገባ ወደ አስር አመት ነው። እስካሁን በነሱ ስ ማንዴት አለኝ በነሱ ስ ነው ያለው። እስካሁን እንደዙ ዝም ብዬ መግባት አልችልም። አንድ መፍት ካላረጉልሽ እነሱ አሁን ነጻነት አለ ወደ ሀገር መግባት ፈልጋለሁ። ከዚህ በፊትም ህጀ መክተባቸው ማምታ ሂዳት አስገብር ወደ ሀገር ስንረሰው እኛ እስከምንደውት ጠብቂ ይላሉ። እስካሁን ድረስም አልደወሉም። መክተቡ ዝግ ነው ያለው። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ኮሚሽን የሰንአ የውጭ ግንኙነቶች እና የመረጃ መኮንን የሆኑት ዋን ናቻ ስደተኞቹ ስለሚያነሱት ጉዳይ ጥያቄውን እንደሚያውቁት፣ ድርጅታቸው በጉዳዩ ላይ እየሰራበት መሆኑንም ተናግረዋል። ብዙ ቁጥር ያላቸው ኢትዮጵያውያን ወደ አገራቸው መመለስ እንደሚፈልጉ ጥያቄ እንዳላቸው ተረድተናል። እነርሱ ይህንን በማድረጋቸው ደህንነት የሚሰማቸውና ለመመለስ ውሳኔ ላይ መድረሳቸውን ካወቅን የቻልነውን ሁሉ እናደርጋለን፣ እያደረግንም ነው። ከኢትዮጵያ መንግስትና ከሚመለከታቸው አካላት ጋር ሁሉ እየተወያየንበት እንገኛለን። ቦን ና ቻ አያይዘውም በአሁኑ ሰዓት በየመን የጥገኝነት ጥያቄ አቅርበው ጥገኝነት ወረቀት አግኝተው የሚገኙ ኢትዮጵያውያን ወደ ስምንት ሺ እንደሚደርሱ ይናገራሉ። ሁሉም ወደ ኢትዮጵያ መመለስ መፈለግ አለመፈለጋቸውን አሁን ማረጋገጥ እንዳልተቻለም ገልጸዋል። በአሁኑ ሰዓት የመን ውስጥ ያለው ቀውስ የሀገር ውስጥ ወይም ተፈናቃዮችን ቁጥር በሚሊዮን ከፍ እንዲል ማድረጉም የሚደረገውን ጥረት አስቸጋሪ እንዲሆን አድርጓል አድርጎታል ብለዋል። ይህም ሆኖ ግን ምግብ፣ ህክምና፣ የገንዘብ ድጋፍ ለኢትዮጵያውያኑ በማድረግ ላይ እንደሚገኙ ገልጸው የተጠበቀውን ያህል እንዳልሆነ ግን አልሸሸጉም። አያይዘውም ኢትዮጵያውያኑን ወደ ኢትዮጵያ ለመመለስ የመጡበት ሁኔታ እንዳለ ሆኖ ሲመለሱ ደግሞ ከኢትዮጵያ መንግስት ጋር ያመላለሳቸው ሁኔታ ህጋዊ መሆን እንዳለበት፣ ያንንም በማድረግ በኩል እየተነጋገሩ መሆኑን ገልጸዋል። በሌላ በኩል ስደተኞቹ የሚያነሱት አይኦኤም ወይም የተወሰኑ ስደተኞችን ብቻ ወደ ኢትዮጵያ እንደሚወስድና እነሱን ሊቀበላቸው እንዳልቻለ ይናገራሉ። በኢትዮጵያ የሚገኘው የአይኦኤም ቢሮ የህዝብ ግንኙነት ኃላፊ የሆኑትን አቶ አለማየሁ ሰይፈ ስላሴን በጉዳዩ ዙሪያ አነጋገሪያቸው ነበር። እሳቸው እንደሚሉት ስደተኞቹ በተለያየ የአመዘጋገብ ሁኔታ ላይ እንደሚገኙ ገልጸው አይኦኤም ማጓጓዝ የሚችለው ለመመለስ ፈቃድ ያላቸውን እና እዛም ደግሞ ከእስር ተፈተው መሄድ ይችላሉ የተባሉትን ብቻ እንደሆነ ይናገራሉ። እኛ ጋር ማቆያ ጣቢያ ከሆኑ ወይንም ደግሞ በእስር ላይ ያሉ ሰዎች ከሆኑ መመለስ ጥያቄ አቅርበው በሀገሩ ሕግ መሰረት እንግዲህ እንዲለቀቁ ወይንም እንዲመለሱ ፈቃድ የተሰጣቸው በመንግስትም በኩል ደግሞ እንዲመለሱ ጥያቄ የቀረበላቸው ወይንም ድጋፍ እንዲደረግ ጥያቄ ቀርቦ የእኛም ድርጅት ከሌሎች ቢሮዎቹ ጋር አብሮ ሆነው ለመመለስ ጥረት አድርጎ የተሳካለት እና ባለፈው ሳምንት ሀገር ቤት የገቡ ከአራት መቶ በላይ ሰዎች አሉ። እነዚህ ተመለሱት እንግዲህ በፈቃደኝነት መመለስ እንፈልጋለን ብለው ነው። ብዙ ጊዜ ሰዎች መደበኛ ባልሆነ መንገድ ከሀገራቸው ሲወጡ ያው ህገወት ስደት በሚል ተርም የምንጠቀመው በብዛት ማለት ነው። መደበኛ ያልሆነ ዶክመንቴሽን የሌለው ጉዞ ስለሆነ ወደ ሀገር ቤትም ለመመለስ ቲኬት ተቆርጦ የሚመጣበት አይነት ጉዞ አይደለም ሚወት ስለዚህ ችግር። ሁለተኛው ችግር ደግሞ የባሰው የሄዱበትም ሀገር ጦርነት ያለ በት ነው። ስለዚህ እዛ ጦርነት መሀል ሁለት መንግስት ለመሆን ጥረት የሚያደርጉ አካላት ከፍተኛ የሆነ ጦርነት በሚያደርጉበት ሀገር ውስጥ እንግዲህ እነዚህ ሰዎች አንደኛ የሀገሪቷን ህጋዊ ዜግነት የኖራቸው የሚኖሩ ሰዎች አይደሉም፣ የእኛ ዜጎች። ሁለተኝነት ደግሞ ጦርነት ነው። ጦርነት መሀል የምግብ እጥረት አለ፣ የመድኃኒት እጥረት አለ። እና ከፍተኛ ችግር ላይ ነች። የመን ራሱ አስቸጋሪ የሆነ ዓለም ላይ ከፍተኛ የሆነ ሁማኒታሪያን ክራይሲስ ሊመጣበት ይችላል ተብሎ የተፈራ ቦታ ነው። በዚህ ውስጥ ነው እንግዲህ የእኛ ዜጎች አጣጥኝ መሀል የሚገኙት እኛ ለማውጣት እንኳን ስንሞክር ሰዎችን ፈቃዱን እንኳን አግኝተን በአካባቢው ያለው ጸጥታ አስፈሪ መሆን ወደኛ ጣቢያ ለመምጣት አስቸጋሪ ሁኔታዎች መከሰታቸው እንቅስቃሴውን ከባድ ያደርገዋል። የኢትዮጵያ መንግስት ስደተኞቹን በመመለስ በኩል እየሰራሁ ነው ይላል። በውጭ ጉዳይ ሚኒስቴር መስሪያ ቤቱ አማካኝነት የአይወሙ ተወካይ ሌላው አስከፊው ነገር ግን ስደተኞች አሁንም ወደ የመን እየሄዱ ነው ይላሉ መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ ደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይቀሰቀሳሉ። የሚያሳዝነው ጦርነትም ሲከሰት አሁን ቦርደሩ ላይ ክትትል የለም። ስለዚህ ነፃ ነው ብለው ደላሎቹም ያንን እንደመጠቀሚያ ያደርጉታል። አውዲም ሰዎች በብዛት አባራለች ባለፈው አመት ብቻ የተባረሩና የተመለሱ ሰዎች ድምሮ ወደ ሁለት መቶ ሺህ ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሺህ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህ ሰዎች እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መውሰን ይገባቸዋል፣ ነው እንግዲህ የምንለው። የስደተኞች ኮሚሽን ተወካይዋ በበኩላቸው የመን ውስጥ ያለውን ቀውስ የፈጠረውን የተወሳሰበ ችግር ሁሉም ሰው ሊረዳው ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ መጨረሻው የመጽሔቱ ስንሻገር በኮንጎ ዲሞክራሲያዊ ሪፐብሊክ ከምንጊዜውን በከፋ መልኩ የተባለ የኢቦላ ወረርሽኝ መዛመቱ ተገለጠ። ጸጥታና መረጋጋት በራቀው የአገሪቱ ምስራቃዊ ክፍል ከ420 በላይ ሰዎች ለኢቦላ መጋለጣቸውንና ከታመሙትም መሀል ለህልፍት የተደረጉት ቁጥር ከ60 በመቶ ዝቅ ያለ መሆኑ ነው የተገለጸው። ኮንጎ ዲሞክራሲያዊ ሪፐብሊክ ኢቦላ ሲዛመት የአሁኑ አስረኛ ጊዜ ሲሆን ያልተለመደ የሚያደርገው ግን ከታመሙት ሰዎች ስልሳ ከመቶዎቹ ሴቶች መሆናቸው ነው ይላል የአሜሪካ ድምፅ ዘጋቢ አኒታ ፓውል ከስፍራው ያጠናቀረችው ዘገባ። አዳነች ፍሳይት አቅርበዋለች። የአንድ ወር እድሜ ሕፃን የሆነችው ቤኔዲክት ኢቦላ ይዟታል። ቤኒ ከተማ በሚገኝ ሆስፒታል በፕላስቲክ በተከለለ ክፍል ውስጥ ለሶስት ሳምንታት ያህል እየታከመች ነው። ቤኒ ግማሽ ሚሊዮን የሚሆን ህዝብ የሚኖርባት ሰሜናዊት ከተማ ነች። ኢቦላ የነበረባት እናቷ ወሊድ ላይ ያርፋለች። ካለፈው ነሐሴ ወር አንስቶ ከ400 በላይ የሚሆኑ ሰዎች የኢቦላ በሽተኞች ናቸው። በታሪክ ሁለተኛው አስከፊ የኢቦላ መዛመት ሆኗል። እንደ አውሮፓ አቆጣጠር ከ2013 እስከ 2016 ዓ.ም በነበረው ጊዜ ውስጥ በምዕራብ አፍሪቃ ከ11ሺ በላይ የሚሆኑ ሰዎች በኢቦላ ማለቃቸው ይታወቃል። በኮንጎ ዲሞክራሲያዊ ሪፑብሊክ ደግሞ እንደ አውሮፓ አቆጣጠር ከ1976 ዓ ም አንስቶ ኢቦላ ሲዛመት ለአስረኛ ጊዜ ነው። የተባበሩት መንግስታት የህጻናት መርጃ ድርጅት ዶክተር ጊዶ ኮርኔል በኮንጎ ዲሞክራሲያዊ ሪፐብሊክ በአስከፊ መልኩ የተዛመተበት ምክንያት አያስገርምም፣ የሚያስገርመው ግን ከታመሙት መካከል ከ60 ከመቶ በላይ ሴቶች መሆናቸው ነው ይላሉ። የመንግስት ክልላዊ የጤና ጥበቃ አስተባባሪ ዶክተር እንጆሎ ኮታምቤ ባት ሁሉም ትንታኔዎች የወቅቱ መዛመት በሴቶች ላይ ማየሉን ያሳያሉ። እንዲህ አይነቱ አሃዝ ያሳስባል፣ ሴቶች በሽተኞች እንደሚበዙ የተረጋገጠ ነውና ብለዋል። ዶክተር ባት የኢቦላ መዛመት መቼ ሊያበቃ እንደሚችል ከመናገር ተቆጥበዋል። አለም አቀፍ ባለሥልጣኖች ግን ለተጨማሪ ስድስት ወራት ያህል ሊዘልቅ ይችላል ይላሉ። ባለሙያዎች የወቅቱ መዛመት በተለይም ሴቶችንና ሕፃናትን ሊያጠቃ የቻለበት ምክንያት ምን እንደሆነ ለማወቅ እያጠኑ ናቸው። የሕፃናት መርጃው ድርጅት ዶክተር ኮርኔል አሁን ግምት ብቻ ነው ያለው ይላሉ። አሁን መገመት ብቻ ነው የምንችለው። ከምንገምተው ነገር አንዱም የታመሙትን የሚንከባከቡትና የሚያስታመሙት ሴቶች መሆናቸውን ነው። ነርሶችም እንደዚሁ። ኢቦላ ከታመሙት ብዙዎቹ የጤና ጥበቃ ሠራተኞች ናቸው። ከኢቦላ በሽታ የተረፈች ነርስ ጊልን ሙሊንዱዋ ማሲካ ስለ ስቃዩ ታብራራለች። ስቃዩ ከባድና የማያቋርጥ ነው። ራስ ምታቱ ተቅማጡ፣ ተውከቱ፣ የሚሰማው ድካም በጣም በጣም መጥፎ ነው ነበር ያለችው። በሽታው ለያዛቸው ሰዎች የማገገሙ ሂደት ረጅምና አግላይ ነው። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በ19ና በ25 ሜትር ባንዶች የሚተላለፈውን በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ35 መሆኑን ያመለክታል። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። መሰንበቻውን ያረፉት የጆርጅ ቡሽ አሸኛኘት የዩናይት ስቴትሱ አርባ አንደኛ ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ አስከሬን ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ ዋና አልፈኛ አርፎ ሰው እየተሰናበተው ነው። ስለ ፕሬዚዳንት ቡሽ ክብር እየተከናወነ ያለው ይህ ስነ ስርዓት በክብር ዘብና በመዘምራን የታጀበ ሲሆን የዛሬና የቀድሞ የአሜሪካ የአውሮፓ መሪዎች ከፍ ያሉት ውስታዎቻቸውን እየዘከሩላቸው ነው። ሰሎሞን አባተ ከተለያዩ ዘጋቢዎቻችን የደረሱንን ዘገባዎች አቀናጅተው እንደሚከተለው አሰናድቶታል። የፕሬዚደንት ጆርጅ እርበርት ዋከር ቡሽ አስክሬን ለብሔራዊው ሽኝት ከቴክሳስ አየር መደብ ሲነሳ የተሰጣቸው የክብር ዘብ ሰላምታና ሰልፍ፣ በመድፍ ተኩሶች፣ በጦር ኃይሉ ዝማሪዎች፣ በባንዲራ አጀብ የከበደና የከበረ ነበር። ከሂውስተን ቴክሳስ ተነስተው ዋሽንግተን ዲሲ ሲገቡ ልጃቸው አርባ ሦስተኛው ፕሬዚደንት ጆርጅ ዋከር ቡሽ የትልቁ ቡሽ፣ ሌሎች ልጆቻቸው ከነ ባለቤቶቻቸው፣ የልጆቻቸው ልጆችና የእነርሱም ልጆች ነበሩ አጅቦ የደረሱት። ቋጠሮው ትልቅየው ጆርጅና በቅርቡ ያረፉት ባለቤታቸው ባርባራ ቡሽ የሆነው ቤተሰብ በእውኑ ሰፊ ነው። አጀቡ የአንድ ቤተሰብ አይመስልም። የፕሬዝደንት ቡሽ አስከሬን ትናንት ተሲያት የተወካዮች ምክር ቤቱ ወይም ካፒቶል እልፍኝ እንደ ደረሰም ምክትል ፕሬዚደንት ማይክ ፔንስ የሚስተር ቡሽን የሕይወት ዘመን የመንግሥትና የሕዝብ አገልግሎት አስበዋል። የእርሳቸው አራያነት ዘወትር አነቃቂ ነው። የሙሉ ሕይወታቸው አገልግሎትም በአሜሪካውያን ሁሉ ልብ ውስጥ ለዘላለም ተቀርጾ ይኖራል። የሚስተር ቡሽ አስከሬን ዋሽንግተን ዲሲ ሲገባ እንዳሸኛኘቱ ሁሉ በመድፍ ተኩሶች በሰልፍም የታጀበ ነበር። ውቢት አሜሪካ አሜሪካ ዘ ቢውቲፉል ተዘምሮላቸዋል። ጆርጅ ሄርበርት ዋከር ቡሽ በጉብዝናቸው ወራት በውትድርና ባገለገለበት በሁለተኛው የዓለም ጦርነት ወቅትም የተዋጊ ጄት አብራሪና የግንባር ተሰላፊ ሆኖ በተፋለመበት በዩናይትድ ስቴትስ የባህር ኃይል የአካደሚው የዝማሬ ቡድን በሮቱንዳው ወይም በእልፍኙ ከፍ ያለ ጣሪያ ስር ተስተጋብቷል። ያኔ በጦርነቱ ውስጥ ወታደሩ ቡሽ ያበረራት የነበረች ጄት በጃፓን ኃይሎች ተመታ ከወደቀች በኋላ ከፍ ያለ ክብር የበረራ ኒሻን ስለ ጀግንነቱ ተጎናጽፏል። ሚስተር ቡሽ በ1982 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር መሆኑ ነው፣ የተካሄደውን ፕሬዝደንታዊ ምርጫ ከማሸነፋቸው በፊት በመንግሥታቱ ድርጅት የዩናይትድ ስቴትስ አምባሳደር፣ በቻይና የሀገራቸው ልዑክ፣ የማዕከላዊው የስለላ ተቋም ሲአይኤ ዳይሬክተር ሆነው አገልግለዋል። ከእርሳቸው የቀደሙት ሪፐብሊካን ፕሬዚደንት ሮናልድ ሬጋን ምክትል ፕሬዚደንትም ሊሆኑ ከመቀናጀታቸው በፊት ለሁለት የምርጫ ዘመናት እያሸነፉ በተወካዮች ምክር ቤቱ የሕዝብ እንደራሴ ሆነዋል። ኤቢሲ ዲስ ዊክ ለሚባለው የቴሌቪዥን ፕሮግራም ሰሞኑን የተናገሩት በእርሳቸው የፕሬዝደንትነት ዘመን የዩናይትድ ስቴትስ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ኮሊን ፓውል ስለቡሽ ቡሽ እንዲህ አሉ። ሀገር ወዳድ አርበኛ ነበሩ። ያንን በጦርነት ውስጥ አሳይተዋል፣ ያንን በሰላሞም ጊዜ አሳይተዋል። የፕሬዚደንት ቡሽ የስልጣን ዘመን በምዕራብና በምስራቁ ዓለማት መካከል ተጋግሎ የኖረው ቀዝቃዛ ጦርነት ሶቪየት ኅብረት በ1983 ዓ.ም ስትፈርስ ፍጻሜ ያገኘበት ነበር። ሚስተር ቡሽ የጀርመን መልሶ መዋሃድ ሂደትና ቁጨቱም እማኝ ነበሩ። ቻንስለር አንጌላ መርከል እንዲህ ሲሉ አገነኗቸው። እርሳቸው የጀርመን ውህደት አባት ወይም ከአባቶች አንዱ ናቸው። መቼም አንዘነጋቸውም። ሚስተር ጄምስ ቤከር የፕሬዚደንት ቡሽ የውጭ ጉዳይ ሚኒስትር ነበሩ። ቀዝቃዛው ጦርነት ኮሽ ሳይል ተፈራግጦ እንዲሞት እንዲጠፋ አደረጉት ብለዋል። የውጭ ፖሊስን ያውቁ ነበር፣ ይገባቸውም ነበር። ቀዝቃዛው ጦርነት በሰላም እንዲፈጸምም አስቻሉ። ኮሽ ሳይል ብዙ አከናውነዋል። ሁሉንም የሠሩት ደግሞ በከፍተኛ ክህሎት ነበር ብለዋል። ቤከር እማኝነታቸውን ሲቀጥሉ ሳዳም ሁሴን ጎረቤታቸውን ኩዌትን የወረሩ ጊዜ ፕሬዚደንት ቡሽ በኢራቅ ኃይሎች የተያዘችውን አገር ነፃ ያወጣ ዓለም አቀፍ ኅብረት ፈጥረው መርተዋል። ሳዳም ሁሴን ስታርትድ ዚስ ክሩል ዋር አጌንስት ኩዌት ቱናይት ዘ ባትል ሃዝ ቢን ጆይንድ። የዛሬ አምስት ወር ሳዳም ሁሴን ይህንን ጦርነት ኩዌት ላይ ከፈተ። በዚህ ምሽት እኛም ወደ ውጊያው ገብተናል። አርባ አንደኛው የአሜሪካ ፕሬዝደንት በኢራቅ ኃይሎች ላይ ጦር በከፈቱበት ምሽት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። ዘመቻ የበረሃ ማዕበል በድል ሲጠናቀቅ ኩዌት ከኃይለኛው ከግዙፉ ከወራሪው የባግዳድ እፍኝ ነጻ ወጣች። ይሁን እንጂ ፕሬዚደንት ቡሽ ሳዳም ሁሴንን ከመንበራቸው ወደ ማስወገድ አልዘለቁም። ጦራቸውን መለሱ። ስለዚያ ውሳኔያቸው ብዙዎች ወቀሷቸው። ያንን ሥራ የሠሩት ከሁለት የምርጫ ዘመናት በኋላ ቢሮአቸውንና በትራቸውን የተቆናጠጡት የበኩር ልጃቸው አርባ ሦስተኛው ፕሬዚደንት ጆርጅ ዋክር ቡሽ ናቸው ትልቁ ቡሽ በኩዌቱ ጦርነት ስለተቀዳጁት ድል ብዙ ሙገሳ ቢጎርፍላቸውም ሀገራቸው እየተንሸራተተች የገባችበት የምጣኔ ሀብት ዝቅጠት ግን ተቀባይነታቸውን አኮሰሰባቸው። ምረጡኝ ያሉ ሰሞን ግብር አልጨምርም ብለው ነበር። ድህነቱ ሰቅዞ ሲይዛቸው ጊዜ ካዝናቸውን ጥቂት ሞላ ለማድረግ የነበራቸው ብቸኛ መሣሪያ ታክስ ነበርና ግብር ጨምረው ቃላቸውን ያጠፉ ቀን በራሳቸው ፓርቲ ውስጥም ወዳጆቻቸው ሁሉ ገሸሽ አሉ። በመጀመሪያው የሥልጣናቸው ዘመን ማብቂያ ላይ ታዲያ ለሁለተኛው ዘመን የመቀጠላቸው ተስፋ ጠወለገ፣ ጠፋም። ቤተ መንግሥቱንም በትረ መራሄ መንግሥቱንም ለመጪው ተስፈኛ የማስረከባቸው ነገር እርግጥ ሆነ። ወጣቱ ትንታግ ቢል ክሊንተን ከአርካንሳ ተነሱና በ1988 ዓ ምት በተካሄደው ምርጫ ጣሏቸው። ዘመናቸው አልቆ ቢሮውን ጠራርገው ሲወጡ ታዲያ እዚያች የሞላላው ቢሮ ፕሬዚደንታዊ ጠረጴዛ ላይ አንዳች ብጣሽ ወረቀት ከበዛ ቁም ነገር ጋር ጥለው ወጡ። አርባ ሁለተኛው ፕሬዚዳንት ለመጀመሪያ ቀን ስራቸው የገቡ ቀን አገኟት። እንዲህ ትል ነበር፣ እንግዲህ የእርስዎ ስኬት የሀገራችን ስኬት ነው። እጅግ በብርቱ ጽናት እደግፈዎታለሁ። ስለ ጆርጅ ኸርበርት ዋከር ቡሽ ሰብዕናና ማንነት ሚሊዮን ሸክም የተናገሩ ጥቂት ቃላት ነበሩ። ዛሬና ነገ የጆርጅ ቡሽ አስከሬን በዚያ የክብር ሕንፃ ላይ ቆሞ በክብር እየተሸኘ ነው። የሕግ መወሰኛ ምክር ቤቱ የአብላጫ መሪ ሚች መኮነል በተወካዮች ምክር ቤቱ ውስጥ በተገኘው ሐዘንተኛ ፊት ቆመው ስለ ፕሬዚደንት ቡሽ እንዲህ ብለዋል ባለሙያ አብራሪ፣ የሕዝብ እንደራሴ፣ በመንግሥታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዝዳንት፣ ጠቅላይ አዛዣችን በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን። ተሰናባቹ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን የጆርጅ ቡሽን ሰብዕና አቻልባ ብለውታል። በፕሬዚደንት ዶናልድ ትራምፕ ስም መልእክት ያሰሙት ምክትል ፕሬዚደንት ማይክ ፔንስ ለመላው የቡሽ ቤተሰብ መጽናናትን ተመኝተዋል። በ1941 ዓ ም ጃፓናዊኑ ፐርል ሃርበርን ያጠቁ ጊዜ ግዴታቸውን ይወጡ ዘንድ ሻቱና በ18 ዓመት የልዳታቸው ቀን ለውትድርና ተመለመሉ። ስልጣናቸውን ፈጽመው የበረራ ሥልጠናቸውን ፈጽመው የበረራ ክንፍ የተቀበሉ ጊዜ የሀገራችን የመጀመሪያው እጅግ ወጣት የባህር ኃይል አብራሪ ሆኑ። ታሪካቸው ለፍጻሜ የተቃርቦ ወደ ነበረበት ደቡባዊ ፓሲፊክም ለግዳጅ ተሰማሩ። ለፕሬዚደንት ቡሽ ነገ በብሔራዊው ካቴድራል የሥርዓተ ጸሎትና ግዙፍ የመሸኛም መርሃ ግብር ተይዟል። ፕሬዚደንት ትራምፕም ይገኛሉ ተብሏል። ዕለቱ የብሔራዊ ሐዘን ቀን ሆኖ ፌዴራል መንግሥቱም ዝግ ሆኖ ይውላል። በድፍን ዩናይትድ ስቴትስ የጆርጅ እርበርት ዋከር ቡሽ አስከሬን ወደ ቴክሳስዋ ሂውስተን ይሸኝና ከነገ በስተያ ሐሙስ ኮሌጅ ስቴሽን በሚገኘው የቡሽ ፕሬዚደንታዊ ቤተ መጻሕፍት እስከ ወዲያኛው ያርፋል። ሰሎሞን አባተን ለግሩም ቅንብሩ እናመሰግናለን። አድማጮች፣ አሁን ሳምንታዊው ሐኪሞን ይጠይቁ ሐኪሞን ይጠይቁ እንቅልፍ ጦት እና የሚያስከትላቸውን የጤና ችግሮች በቀደመው ፕሮግራም ሐኪሞን ይጠይቁ ጀመር ያደረግነው ቅንብር ነው። እንቅልፍ የሚነሱ ችግሮች ይልቁንም ላልተጠበቁና እስከ ኅልፈት ጭምር ሊያደርሱ የሚችሉ የበረቱ የጤና ችግሮች የሚያጋጥሙ የሚያጋልጡ መንስኤዎችና በአንጻሩ በቂ እንቅልፍ ከማግኘት የሚያግዱ የጤና እውቀቶች ምንድናቸው? መላቸውስ? ተከታታይ ዝግጅቱ በእንቅልፍ እጦትና ጣጣዎቹ ዙሪያ ያተኮረና በቅርቡ በተለይ በኢትዮጵያ ላይ የተካሄደ አንድ ጥናትም መልከት ያደርጋል። ዶክተር አሰፋ ጀጃው ከዋሽንግተን ዲሲ ወጣ ብላ በምትገኘው የሮክቪል ከተማ ፕሪሚየር ስሊፕ ሴንተር የተባለው ልዩ የእንቅልፍ ሕክምና ማዕከል የሳምባና የእንቅልፍ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ሰፋ ጀጃው መኮንን በቀደመው ውይይታችን የእንቅልፍ እጦትና የሚያስከትላቸውን ጣጣዎች በተመለከተ ይልቁንም ደግሞ በህክምና አይን አንድ ሰው የተሟላ እንቅልፍ መቼ ነው አግኝቷል የሚባለው፣ መቼስ ነው ችግር እንዲያመጣ የሚጠብቀው የሚለውን ተመልክተናል። እስኪ አሁን ደግሞ መንስኤዎቹ እንመልከት። አንድ ሰው እንቅልፍ የሚያጣባቸውን ጉዳዮች ሀሳብ ሲገባው፣ ጭንቀት ውስጥ ሲሆን እንቅልፍ አጣ ይባላል። ሌሎች ሕመምም ጭንቀት የሚያመጡ ሁኔታዎችም እንቅልፍ ሊያሳጥሩ እንደሚችሉ እናውቃለን። ነገር ግን መተኛት የማይቻልበት ምክንያት በህክምናው ረገድ ተለይተው የሚታዩ አሉ። አዎ፣ በአብዛኛው እንግዲህ እንዳልከው በዓለማችን ከፍተኛ እንቅልፍ እጦት በአኗኗራችን ዘዴ የሚመጣን ላይፍ ስታይል የምንለው ብዙ ጊዜ ረዥም ስራ፣ ከፍ ያለ የብርሃን ኤክስፖዠር ማታ ላይ በተለይ በጊዜ ብርሃን ነው አለማጥፋት። ለምሳሌ ሰው አሁን ቴሌቪዥን ላይ ነው ማታ፣ መብራት አብርቶ ነው የሚቆየው። እነዚህ ነገሮች በሰውነታችን ያለውን ሆርሞን ሜላቶኒን የምንለው ለእንቅልፍ የሚረዳውን እንዳይመነጭ ያደርጋሉ። በዛ ምክንያት እንግዲህ ሰው በጣም እንቅልፉን አሳጥሮታል። እንዲሁም በአንድ ሰዓት አጥሯል። ባለፈው አምሳ ዓመት የሰው ልጅ እንቅልፍ አሁን በአሁኑ ሰዓት ስምንት የሚያገኘው ሰው ቁጥር በጣም ትንሽ። ሶስት አራተኛው ሰው ከተጠበቀው ከሚገባው የስምንት ሰዓት በታች ነው እየተኛ ያለው። ስለዚህ ባለፉት አምሳ ዓመታት በተለይ ከብርሃን መፈጠር ጀምሮ እና ከላይት ዩዝ ጋር በጣም ተያይዞ እንቅልፍ እያጠረ ነው የመጣው። አንዱ እሱ ነው እንግዲህ ላይፍ ስታይል። ሁለተኛ ራሱ የሺፍት ወርክ ምን ነው ድሮ የሰው ልጅ ማታ አይሰራም ነበር። አሁን ግን ብርሃን ስላለ አንድ ሶስተኛው ሰራተኛ ማታ የሚሰራ ነው። የፈረቃ ስራ አዎ። ፋብሪካዎች ሀያ አራት ሰዓት ይስራሉ። ትራንስፖርት ሀያ አራት ሰዓት ይሄዳል። ሰው ሀያ አራት ሰዓት ሲጓዝ ነው የሚውለው። እነዚህ ነገሮች ሁሉ እንቅልፉን በጣም ጎድተውታል። ላይፍ ስታይል የምንላቸው ሁለተኛ፣ ሳይኮሎጂካል የሆኑ በሽታዎች በተለይ አንግዛይቲ የምንለው ጭንቀት ጭንቀት ግን በጣም አለፍ ብሎ አንግዛይቲ የምንለው ሀሳቦች በአእምሮአችን ላይ እየተደጋገሙ ሲመጡ እና ማታ አእምሮ ጭንቅላታችን ከማረፍ ይልቅ ሀሳብ በሚያውጠነጥንበት ጊዜ ነው። የእንቅልፍ ፕሬሸር የምንለውን የአእምሮዎችን ጭንቀት ሲያሸንፈው ሬሲንግ ማይንድ ይሉታል ፈረንጆቹ። እሱ ከፍተኛ የእንቅልፍ ማጣት ያመጣል። ዲፕሬሽን ዲፕሬሽን ሰዎች ቀድመው ይነሳሉ። ለምሳሌ ጠዋት እስከ ጠዋት እስከ ሰባት ሰዓት ወይም በእኛ ሀገር አቆጣጠር እስከ አንድ ሰዓት የሚተኙ ከሆነ ቀደም ብለው ግን ሁለት ሰዓት፣ ሶስት ሰዓት ቀደም ብለው እንቅልፋቸው ይቋረጣል። ዲፕሬሽን ያላቸው ሰዎች የሳብስታንስ አቢዝ ምን ነው ሱሶች፣ ሱስ አሁን ከፍተኛ የእንቅልፍ መዛባት የሚያመጣ ነው። በእኛ ሀገር አሁን ጫትን መውሰድ እንችላለን። ጫት ቀጥታ እንቅልፍን በቀጥታ ያዛበዋል። በዚህ ሀገር ደግሞ አሁን የተፈቀደ ያሉት አንዳንዶቹ እና ማሪዋና ሲጋራ፣ አልኮል እነዚህ ሁሉ እንግዲህ እንቅልፍን የሚያዛቡ የላይፍ ስታይል ጉዳዮች ናቸው። በሌላ በኩል ግን ራሳችን ደግሞ ሰውነቱ ኒውሮሎጂካል ሊሆን ይችላል የትንፋሽ ችግር ሊሆን ይችላል የልብ ችግር ሊሆን ይችላል የጋስትሮኢንቴስትናል የቃር የምንለው ችግር ሊሆን ይችላል በደንብ ያልታከመ አስም ሊሆን ይችላል። እነዚህ ሁሉ ፊዚዮሎጂካል የሚባሉ ደግሞ እንቅልፍን ማታ የሚያቆራረጡ ነገሮች ናቸው። የውስጥ የሰውነት አሰራርን የሚያዛቡ በመጨረሻውም የእንቅልፍ ስርዓት ሊያዛቡ የሚችሉትን ነው የገለጹት። አሁን እስኪ በቀጥታ በዝርዝር በሕክምናው ዝርዝር የሚታዩትን እናንሳ። ጨርሶ መተኛት የማይችል ሰው ወይንም ደግሞ በቂ እንቅልፍ ሳያገኝ ቀርቶ ቀን እንቅልፍ እንቅልፍ የሚለው ስራ ላይ ሆኖ የሚተኛ ሰው አንዳንድ ጊዜ ሌሊት ተነስቶ የሚሄድ ሰው አይነቶቹን ከጉዳት ደረጃቸውና ሊታከሙ ከሚችሉበት ሁኔታ ጋር እናዛምድ። እስኪ እንግዲህ ሙሉ በሙሉ እንቅልፍ መተኛት የሚያቀተው ኢንሶምኒያ የምንለው ነው። ማታ እንቅልፍ እየተቆራረጠ ነገር ግን ቀን ላይ ደግሞ እንቅልፍ እንቅልፍ የሚለው ቀን ላይ ናፕ ማድረግ የሚችል ወይም ባልተጠበቀ ሁኔታ እንቅልፍ የሚይዘው ሰው እየነዳ ሊሆን ይችላል፣ ስብሰባ ላይ ሊሆን ይችላል። እነዚህ ደግሞ ፊዚዮሎጂካል ፕሮብለም የምንለው ይዘር የትንፋሽ ችግር ይሆናል። ማታ የኦክሲጅን ማጠር ሊሆን ይችላል፣ ወይም ህመም ሊኖረው ይችላል ማታ ፔይን ያን እንቅልፉን የሚያቆራርጠው እና ከሁለት ነው የምንከፍለው። የመጀመሪያው ኢንሶምኒያ የምንለው ሙሉ በሙሉ በአንግዛይቲ ምክንያት የሚመጣ የእንቅልፍ ማጣት ነው። እነሱ ሰዎች ቀን ላይም ቢሆን ለመተኛ ሲሞክሩ አይችሉ ምክንያቱም አሁን ቀን ላይ አእምሯቸው በጣም ከፍ ባለ ሁኔታ ነው አንዛይቲ ያለው ተነቃቅቶ የሚገኘው ተነቃቅቶ ነው ያለው። እና እንዲያውም ማታ እንቅልፍ ሰዓት ሲደርስ እንዲያውም የበለጠ ነው የሚነቁት። ምክንያቱም ለነሱ የእንቅልፍ ሰዓት ማረፊያ ጊዜ አይደለም። የእንቅልፍ ሰዓት እየደረሰ ሲመጣ እንዲያውም በጣም ይጨነቃል። ሰዓታቸውን እያዩ ነው የሚቀጥለው የሚቀጥለው ይላሉ። ደግሞ ነገ ጠዋት ምን እንደሚመጣ ደግሞ ያስባሉ። ራሱ ጭንቀቱ ሌላ እንቅልፍ ማጣትን ያመጣል እና የሚጀምሩት ኢንሳይት የሚያደርጉት ነገሮች አሉ። ፐርፔዌት የሚያደርጉት እንላቸዋል በእንግሊዝኛ ነገሩን የሚያመጡታል። ለምሳሌ ሀዘን ደርሶ ሊሆን ይችላል፣ አደጋ ደርሶ ሊሆን ይችላል፣ ፈተና ሊኖር ይችላል። ነገር ግን ያ ካለፈ በኋላ ራሱ ስለ እንቅልፍ ያላቸው ጭንቀት ነው ይህን ኢንሶምኒያውን እንቅልፍ ማጣቱን እየተደራረበ ክሮኒክ እንዲሆን ያደርገዋል። ይሄ ኢንሶምኒያ የምንለው ክሮኒክ ሲሆን በጣም አስቸጋሪ ነው ለማከም መጀመሪያ ግን ብዙ ጊዜ በቢሄቪየራል በሆነ ሕክምና ነው የምናክመው። አንዳንዴ ደግሞ የእንቅልፍ መድኃኒቶች ይሰጣሉ። ፊዚዮሎጂካል የምንላቸው ግን ለምሳሌ የትንፋሽ ማጠር አፕኒያ፣ በጣም በጣም ኮመን ሰው ይተኛል፣ ኩርፊያ ሊኖረው ይችላል። የመተንፈሻ ቧንቧው ይጠባል፣ ኦክሲጅን መሳብ ያቅተዋል። ሰውነታችን ደግሞ ያስያቅተው የስትረስ ሆርሞን አደጋ ላይ መሆኑን ስለሆነ የሚያውቅ እንዲነቃ ያደርገዋል አይምሮን እና አንድ ሰው የተኛ የሚመስለውን በአንድ በስምንት ሰዓት በሰባት ሰዓት እንቅልፍ ውስጥ መቶ ጊዜ ሊነቃ ይችላል ሳያስበው እና ጠዋት ሲነቃ በደንብ አርፎ አይደለም የሚነሳው። ቀን ላይ እንቅልፍ የእንቅልፍ ወይ አይምሮ ላይ ይመጣል። የስሊፕ አታክ ምንለው ነው እንቅልፍ ይሰማዋል በብዛት አንዳንዴም የተኛ ይችላል እና አደጋ ሊጋለጥ ይችላል። የአፕኒያ የምንለው የትንፋሽ ችግር በጣም የተለመደ ነው። እሱ የትንፋሽ ችግሮች ግን ከአፍንጫ መዘጋት ሊሆን ይችላል። ግዴታ ከኩርፊያ ጋር መገናኘት የለበትም። መንስኤዎቹ ሊለያዩ ይችላሉ፣ ይለያያሉ። በእንቅልፍ ልብ እግር አላርፍ ሲል ወይም እግር አላርፍ የሚልበትን ጨምሮ ሌሎች ችግሮችና የሕክምና አማራጮች ዶክተር አሰፋ በተከ የተለያዩ ፕሮግራማችን አስተያየታቸውን ሙያዊ ትንታኔያቸውን ይሰጣሉ። ለአሁኑ ግን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ። አንድ ጥያቄ አለኝ። እሺ፣ አዲሱ በእንቅልፍ ልብ ተነስተው ውሃ ቀድተው ጠጥተው የሚተኙ ሰዎች ስለዚህ ጠይቀሃል። ስለዚህ እግር አላርፍ የሚለው ወደሱ ይወስድናል፣ ግን ሌላም ነገር ጋር እያያዛል ጀምር አድርገውልኛል። በሚቀጥለው ፕሮግራም አንተም ሌሎች አድማጮችም መልሱን ታገኛል። እኔ ግን መጣ። እሺ አሁን ወደ ማጠቃለያ ዜና አንድ ዜማ እንጋብዛለን። መጨረሻ ላይ ግን ያንተ ይቅደም። በኦሮሚያና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የተፈጠረው የጸጥታ ችግር መንስኤም ምን እንደሆነ እየተጠና ነው ብሏል። በቄለም ወለጋ ምዕራብና ምስራቅ ወለጋ ዛሬ ሰላማዊ ሰልፍ መካሄዱን ተማሪዎችና የአካባቢ ባለስልጣናት ተናግረዋል። የሰልፉ ዓላማ በቤንሻንጉል ጉሙዝና በኦሮሚያ ድንበር አካባቢ በተነሳው ግጭት የሞቱትን ለማስታወስ የሻማ መብራት ስነስርዓት ለማካሄድ እንዲሁም ህዝቡ ጥበቃ ለማድረግ በተሰማሩ የኦሮሚያ ጸጥታ ኃይሎች ላይ የተፈጸሙ ግድያ ለመቃወም መሆኑን ነዋሪያዎች ተናግረዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ረዳት ውጭ ጉዳይ ትርቲ ቦርናሽ ዛሬ በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋራ በአገሮቻቸውና በአፍሪካ ቀንድ ጉዳዮች ዙሪያ መወያየታቸውን ከስፍራው የደረሰን ዘገባ አመልክቷል። ደቡብ ሱዳን ውስጥ ከቅርብ ቀናት ወዲህ ከ150 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል ወይም ሌላ ከወሲብ ጋር የተያያዘ በደል ደርሶባቸዋል ይላል የተባበሩት መንግስታት ድርጅት የተባበሩት መንግስታት በ42 ሀገሮች ውስጥ ሰው ሰራሽና የተፈጥሮ አደጋ የተጋረጠባቸውን 94 ሚሊዮን ህዝቦች ለመርዳት ይችል ዘንድ ለመጪው የአውሮፓውያኑ 2019 ዓ ም የ21.9 ሚሊዮን ዶላር የሰብአዊ እርዳታ እየተማጸነ መሆኑ ተሰማ። በቀጣዩ የአውሮፓውያን 2019 መጀመሪያ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር መገናኘት ብቻ አይደለም፣ ራሳቸው ኪም ጆንግ ኡንም ከዚህ ዓመት ማብቂያ በፊት ከደቡቡ መሪ ሙን ጄን ኡን ጋር እንዲገናኙ ፍላጎቴ ነው ይላሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ዜና አበቃ። አዲሱ የስንብቱ ዜማ ጀምሯል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስቴር ትቀጥላለች። የትግርኛ ስርጭት ይከተላል። በእኛ በኩል ሰላም ተናደሩ i <tries> I'm do. not sure